ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ታህሳስ 13 2014 ዓ ም ዝግጅታችን ጀመረ። ኢትዮጵያ ሊካሄድ የታቀደው ሀገራዊ ምክክር ከህዋት ጋር ውይይት ለማድረግ ታስቦ የተዘጋጀ እንዳልሆነ መንግስት አስታወቀ። ዘገባው በአብይ ርዕስ ይቀርባል። ህወት የአማራ ክልል የተለያዩ ከተሞችን ተቆጣጥሮ በቆየባቸው ጊዜያት በደሴ ሆስፒታል ላይ አድርሶታል የተባለውን ጉዳት በተመለከተ ከስፍራው የተጠናቀረ ዘገባ አለን። ትግራይ ውስጥ ተላላፊ ባልሆኑ በሽታዎች ታመው በህክምና ተቋማት ውስጥ ክትትል ይደረግላቸው የነበሩ ከ50 ሺህ በላይ ህሙማን በመድኃኒትና በህክምና እጦት ምክንያት ህይወታቸው ለአደጋ መጋለጡ ተገለጸ። እነዚህንና ሌሎች በርከት ያሉ ቅንብሮችን በምሽቱ እናስደምጣችኋለን። ዝግጅቶቻችንን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። ጤና ይስጥልኝ፣ እንደምናመሻችሁ፣ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ስርጭቱን ያቀናብርልናል። እስከ ምሽቱ አራት ሰዓት አብረናችሁ ነን። አብራችሁን ቆዩ። በነገራችን ላይ አድማጮች የኮሮና ቫይረስ ስርጭትን ለመከላከልና ኮቪድ-19ን ለመቆጣጠር በሚደረግ ጥንቃቄ ምክንያት ለተወሰኑ ቀናት ስቱዲዮ ውስጥ በአካል የማንገኝ በመሆኑ ለቴሌቪዥንና ለራዲዮ በቴሌቪዥን ተመልካቾቻችን ምስልን አካተን በአካል ማቅረብ ባለመቻላችን ይቅርታ እየጠየቀን ሙሉ ስርጭቶቻችንን ግን በየዕለቱ በሰዓታቸው በተለመዱት የአጭር ሞገድና የሳተላይት አድራሻዎቻችን መከታተል የምትችሉ መሆኑን ከአክብሮት ጋር እናሳውቃለን። የአፍሪካ ቀንድ አገልግሎት። አሁን የሰዓቱን ዋና ዋና ዓለም ዜና እናስደምጣችሁ። ጤና ይስጥልን አድማጮች እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የተባበሩት መንግሥታት ድርጅት የጸጥታው ምክር ቤት ቃል አቀባይ ፋርሃን ሐቅ ትናንት በሰጡት ጋዜጣዊ መግለጫ በሰሜን ኢትዮጵያ አንዳንድ መሻሻሎች መኖራቸውን የሚያመላክቱ ዘገባዎች መኖራቸውን ገልጸው ይሁን እንጂ አሁንም በሰሞኑን በአካባቢው በተከሰተ ግጭት ሳቢያ ያለው ሁኔታ ተለዋዋጭና ሊተነበይ የማይችል መሆኑን ተናግረዋል። በአማራና አፋር ክልል ተፈናቅለው የነበሩ አንዳንድ ነዋሪዎች ወደ ቀያቸው የተመለሱ መሆናቸውን በአካባቢው ከሚገኙ ባልደረቦቻቸው መረዳታቸውን ቃል አቀባዩ ገልጸዋል። ይሁን እንጂ በአካባቢው ባለው የተደራሽነት ችግር የተመላሾቹን ቁጥር ለማወቅ አዳጋች መሆኑንም ገልጸዋል። በአፋርና ትግራይ ምዕራባዊ ክፍል አሁን የሚፈናቀሉ አንዳንድ ሰዎች መኖራቸውን ቃል አቀባዩ አመልክተዋል። በስፍራው ያሉ የሰብዓዊ መብት አጋሮቻችን እንደ ኤሮፓ አቆጣጠር ከታሳስ 15 እስከ 17 ባሉ ጊዜያት ውስጥ የአየር ድብደባዎች መካሄዳቸውን፣ ብዙ ሰዎች የሞቱና ጉዳት የደረሰባቸው መሆኑን የተናገሩ መሆኑንም ቃል አቀባዩ ጨምረው ገልጸዋል። ይሁን እንጂ ድርጊቱን ከገለልተኛ ወገን ማረጋገጥ አለመቻሉን አስረድተዋል። ቃል አቀባዩ ካለፈው ሳምንት ጀምሮ በአፋር በኩል ወደ መቀሌ የደረሰ ምንም ዓይነት እርዳታን የጫነ ተሽከርካሪ አለመኖሩንም ተናግረዋል። በሰሜን ኢትዮጵያ ያለው በርካታ ተግዳሮት አሁንም ያለ መሆኑን የተናገሩት ቃል አቀባዩ ሁሉም ወገኖች ግጭቱን አቁመው የእርዳታ አቅርቦትና ሠራተኞች ወደ ትግራይ፣ አፋርና አማራ ክልል በነፃነት እንዲንቀሳቀሱ እንዲደረግ ጥሪያችንን እናቀርባለን ብለዋል። የቀድሞው የአረና ትግራይ ፓርቲና የትግራይ ክልል ጊዜያዊ አስተዳደር አመራር አባል አቶ አብርሃ ደስታ ከእስር ተፈቱ። አቶ አብርሃ ከፓርቲ ተሳትፏቸው በተጨማሪ የትግራይ ክልልን የፖለቲካ ሁኔታ በሚመለከት በሚሰነዝሯቸው ሀሳቦች የሚታወቁት ሲሆኑ አሁን ከእስር የተፈቱት በ10 ሺህ ብር ዋስትና መሆኑን ጠበቃቸው ለአሜሪካ ድምፅ ተናግረዋል። ሀብታሙ ስዩም ዝርዝሩን ይዟል። አቶ ተስፋ ለምበርሄ የታዋቂው ፖለቲከኛ የአቶ አብርሃ ደስታ ጠበቃ ናቸው። የኢትዮጵያ መንግስት በሽብርተኝነት ከፈረጀው ህወሓት ጋር ንክኪ ያለህ እንዲሁም ህገወጥ መሳሪያ ይዝሃል በሚል ተጠርጥረው ከሰማኒያ ቀናት በላይ በእስር የቆዩት አቶ አብርሃ ደስታ ከእስር መፈታታቸውን ነግረውናል። ከእስር እንዲፈቱ የተወሰነበትን ምክንያትና ሂደትንም እንዲያስረዳሉ በአርባ ቀን አካባቢ የጊዜ ቀጠሮ ሲጠየቅበት ቆይተዋል። መጨረሻ ላይ ግን ፍርድ ቤት ህዳር አራት በነበረውን ችሎት ለአቃቢ ህግ ያው መዝገቡን መርምረህ በአስር ቀን ውስጥ መርምረህ የሚያስከስስ ነገር ካለ ክስ እንድታቀርብ፣ ጉዳዩ የማያስከስስ ከሆነን ያው በአርባ ሁለት መዝገቡን እንድትዘጋ፣ ይህ ካልሆነ ግን አቶ አብርሃ በሌላ መዝገብ ያው ጉዳዩን አቤታ በማቅረብ በዋስትና ከእስር የመውጣት መብት እንዳላቸው በማለት ያው መዝገቡ ዘግቶታል። አሁን በቅርብ ጊዜ በህዳር ሰባት አካባቢ ለአራዳ የመጀመሪያ ደረጃ ፍርድ ቤት አካል ነፃ የማውጣት ወይም ሀቢያስ ኮርፐስ በሚል በፍትሐብሔር ስነ ስርዓት ህግ ቁጥር መቶ ሰባ ሰባት መሰረት አቤቱታ አቅርበናል ለፍርድ ቤቱ። ፍርድ ቤቱም ፖሊስ፣ የአራዳ ሶስተኛ ፖሊስ፣ የአዲስ አበባ ፖሊስ ኮሚሽን ጠርቶ በምን ምክንያት እንደታሰረ ያው ጠይቋል። ፖሊስም ያው ግልጽ የሆነ ትዕዛዝ ስላልተሰጠን ነው ወይም በዋስትና ይውጣ ወይም ደግሞ ዚህ ቆይ የሚል ግልጽ የሆነ ትዕዛዝ ስላልተሰጠን እኛ ልንለቀው አልቻልንም የሚል ምላሽ ሰጥተዋል። በዚህም ምክንያት ፍርድ ቤቱ በአስር ሺህ ዋስትና ጉዳይ ካለውም ውጭ ሆኖ እንዲከታተል በማለት ትዕዛዝ ሰጥተዋል። በዚሁ ትዕዛዝ መሰረትም ፖሊስ ያው ሊፈታው ችለዋል ማለት ነው። ጠበቃ ተስፋ አለ አቶ አብርሃ በእስር በነበሩበት ቀናት ውስጥ የደረሰባቸው የተለየ እንግልትና የሰብአዊ መብት ረገጣ አለ እንደው በሀገሪቱ ሕገ መንግስት ላይ የተዘረዘሩ ለተያዙ ሰዎች የተፈቀዱ መብቶችም ሙሉ በሙሉ ተፈቅዶላቸው እንደው ተጠይቀው ይህን መልሰዋል። ያው ስመላለስ ምናልባት ይሄ አስቸኳይ ጊዜ አዋጁ እስኪመጣ ድረስ ከዛ በኋላ ስለተከለከለ ማለት ነው ወደ እሳቸው ስመላለስ ይህን አይነት የሰብአዊ መብት ረገጣ ደረሰብኝ ብለው ነግረውኛ አያውቁም። እንደዚህ አይነት አቤቱታ አቅርበን አናውቅም። አሁን ከወጡ በኋላም የነገሩኝ ነገር የለም። በእርግጥ ግን ከወጡ በኋላ በስራ ብዛት ምክንያት ቁጭ ብለን ያወራነው ነገር የለም። ግን እስካሁን ድረስ እንደዚህ አይነት መረጃ የለኝም። አቶ አብርሃ በቀደሙ ጊዜ አረና የሚባለው በትግራይ ክልል ውስጥ በተቃዋሚ ፓርቲነት ሲንቀሳቀስ የነበረ ድርጅት ሊቀመንበር ነበሩ። እሳቸውን በቀጥታ ለማግኘት ያደረግነው ጥረት አልተሳካም። የእጅ ስልካቸው አሁንም በፖሊስ እጅ ውስጥ እንደሚገኝ ከጠበቃቸው ሰምተናል። የተባበሩት መንግሥታት ድርጅት የሰብአዊ መብቶች ኮሚሽን ባለስልጣናት የሱዳን ባለስልጣናት ባለፈው እሁድ በካርቱም በተደረገው ሰላማዊ ሰልፍ ላይ ተሳታፊ የነበሩ በርካታ ሴቶችና ልጃገረዶችን አስገድዶ ደፍረዋል በተባሉት የጸጥታ ኃይሎች ላይ ምርመራ እንዲያካሂዱ ጥሪ አድርገዋል። የድርጅቱ ቃል አቀባይ ሊስትሮሴል ሰላማዊ ሆኖ የተጀመረው ተቃውሞ ሁከት የተሞላበትና የጸጥታ ኃይሎች ወደ ፈጸሙት ድብደባና አስገድዶ መድፈር የተቀየረው ወዲያውኑ መሆኑን ገልጸዋል። ቃል አቀባዩ በሱዳን የሚገኙ ተወካዮቻቸው በግርግር ወቅት ሰልፍ ላይ የነበሩ 13 ሴቶችና ልጃገረዶች በቡድን መደፈራቸውን ሪፖርት የደረሳቸው መሆኑን ተናግረዋል። አድማጮች የዚህ ዝርዝር ዘገባ በዕለቱ የዜና መጽሔት ይቀርባል። አፍሪካ ውስጥ የሚገኙ ሳይንቲስቶችና የጤና ተሟጋቾች የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ ለኮቪድ-19 የሚሰጠውን የጆንሰን ኤንድ ጆንሰን ክትባት መድኃኒትን አስመልክቶ የሰጠው መግለጫ በጣም ያሳዘናቸው መሆኑን ገለጹ። ሲዲሲ ባለፈው ሳምንት በሰጠው መግለጫ የሞደርናና የፋይዘር ክትባት መድኃኒቶች አልፎ አልፎ የደም መርጋት ወይም ከእሱ ጋር ተያይዞ የሚከሰት የሰውነት አካል መደንዘዝ ችግርን ሊያስከተል ከሚችለው ከጆንሰን ኤንድ ጆንሰን የተሻሉ መሆናቸውን ገልጸው ነበር። የደቡብ አፍሪካ የጤና መምሪያ ጆንሰን ኤንድ ጆንሰን በአፍሪካ በስፋት ከሚሰራጩት የክትባት መድኃኒቶች አንዱ መሆኑን ገልጾ አፍሪካውያን ክትባቱን አስተማማኝና ደህንነቱ የተጠበቀ መሆኑን እንዲገነዘቡ አሳስበዋል። የጆንሰን ኤንድ ጆንሰን ክትባት አንድ ጊዜ ብቻ የሚወሰድ መድኃኒት መሆኑን በመጥቀስ መድኃኒቱ በተለየ ሁኔታ ተጨማሪ ማቀዝቀዣ ውስጥ ማኖርን የማይጠይቅ መሆኑን ገልጸዋል። ሲዲሲ በመግለጫው የክትባቶቹ ልዩነት የምርጫ ጉዳይ መሆኑን ጠቅሶ የትኛውንም ክትባት መውሰድ ጨርሶ ካለመከተብ የተሻለ መሆኑን አስታውቋል። የአፍሪካ ጤና ባለሙያዎች ግን የሲዲሲ መግለጫ ሁሉም ሰው እንዲከተብ በማድረግ ላይ ያሉትን ጥረት የሚጎዳባቸው መሆኑን ተናግረዋል። በአፍሪካ የተከተቡት ሰዎች ቁጥር ከአጠቃላዩ ሕዝብ 6 ከመቶ ብቻ መሆኑን ተመልክተዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። የሊቢያ ምክር ቤት ኮሚቴ ዛሬ ረቡዕ ባወጣው መግለጫ ከነገ በስቲያ አርብ ሊደረግ የታቀደውና ለረጅም ጊዜ ሲጠበቅ የነበረውን ፕሬዚደንታዊ ምርጫ ማካሄድ የማይቻል መሆኑን አስታወቀ። የምክር ቤቱ ኮሚቴ ሊቀመንበር ለፓርላማው መሪ በላኩት ደብዳቤ የምርጫውን ጊዜ ከማስተላለፍ ውሳኔ የደረሱት ስለ ምርጫው ከደረሳቸው የቴክኒክ ፍትህ፣ እና ደህንነት ሪፖርቶች በመነሳት መሆኑን ተናግረዋል። ይሁን እንጂ የደረሷቸው ሪፖርቶች ምን ምን እንደሆኑ አላብራሩም። የሊቢያ ብሔራዊ ምርጫ ኮሚሽን ምርጫው እንደ አውሮፓ አቆጣጠር ወደ ጥር 24 እንዲተላለፍ ሐሳብ ማቅረቡም ተገልጿል። የሊቢያ የቀድሞ መሪ መሐመድ ጋዳፊ ከተወገዱ ወዲህ ላለፉት አስር ዓመታት በጊዜያዊ መንግስት ስር የምትተዳደር መሆኑን ተመልክቷል። በተባበሩት መንግስታት የሰላም ጥሪ መሰረት በምስራቅና ምዕራብ ያሉ አማጽያን ኃይሎች ካለፈው ዓመት ጀምሮ የተኩስ አቁም ስምምነት ቢያደርጉም ሰሞኑን በትሪፖሊ አካባቢ አንዳንድ አማጽያን የኃይል እንቅስቃሴዎችን በማድረጋቸው ውጥረት መፈጠሩ እየተገለጸ ነው። የዩናይትድ ስቴትስ ባለስልጣናት ከፕሬዚደንት ባይደን የአየር ንብረት ለውጥ አጀንዳዎች ውስጥ አንዱ የሆነውን የተፈጥሮ ኃይል አጠቃቀም ተግባራዊ ለማድረግ በካሊፎርኒያና ምዕራብ ዩናይትድ ስቴትስ ክፍለ ግዛቶች ውስጥ የተለያዩ ፕሮጀክቶችን ማጽደቃቸውን አስታወቁ። በካሊፎርኒያ ውስጥ በፀሐይ ብርሃን ወይም ሶላር የሚሰሩ ሁለት ፕሮጀክቶችን እንዲሁም በምዕራባዊ ዩናይትድ ስቴትስ ግዛቶች ለተጨማሪ ሶስት የሶላር አገልግሎት ፕሮጀክቶች ልማት የሚውል የሕዝብ የመሬት ይዞታዎችን በማዘጋጀት ላይ መሆናቸውን አስታውቀዋል። እነዚህ ፕሮጀክቶች ከቅሪተ አካል የሚገኙ የኃይልና ነዳጅ ምንጮችን እንደ ነፋስና የፀሐይ ብርሃን ወደ መሳሰሉ ተፈጥሯዊ የኃይል ምንጮች ለመለወጥ የታሰበው የፕሬዚደንት ባይደን ትልቁ አጀንዳ አካል መሆናቸው ተመልክቷል። በምስራቅ ካሊፎርኒያ ሎስ አንጀለስ ውስጥ በሚገኘው የሪቨር ሳይድ ወረዳ ውስጥ ከፀሐይ ብርሃን የተሰሩት የሶላር ኃይል ማመንጫዎች አንድ መቶ ሰላሳ ሁለት ሺህ ለሚሆኑ ቤቶች በቂ ኃይል የሚሰጡ መሆናቸውም ተገልጸዋል። በሌላም በኩል በኮሎራዶ፣ ኔቫዳ እና ኒው ሜክሲኮ ግዛቶች ለተፈጥሮ ታዳሽ ኃይል ምንጮች የሚሆኑ ቦታዎችን ለማዘጋጀት እየተሰራ መሆኑ ተነግሯል። የባይደን አጀንዳ ለተፈጥሮ ታዳሽ የፀሐይና የነፋስ ኃይል ቅድሚያ መስጠት ይገባል የሚል ሲሆን ከከሰልና ከነዳጅ በማግኘት ላይ ትኩረት ማድረግን ከሚያስቀድመው ከቀድሞ የፕሬዝደንት ትራምፕ አስተዳደር የተለየ መሆኑም ተዘግበዋል። የዩናይትድ ስቴትስ የሚስጥር ደህንነት አገልግሎት በኮቪድ-19 ወረርሽኝ ስራቸውን ላጡ ሰዎችና የንግድ እንቅስቃሴያቸው ላይ ጉዳት ለደረሰባቸው ድርጅቶች መርጃ እንዲውል ከተመደበው የእፎይታ በጀት ፕሮግራም ውስጥ ቢያንስ ወደ 100 ቢሊዮን ዶላር የሚሆን ገንዘብ መሰረቁን አስታወቀ። ምንም እንኳ ተሰርቋል የተባለው ገንዘብ ለኮቪድ-19 ከዋለው 3 ከመቶ ያህሉ ብቻ ቢሆንም ይህም ሆኖ የገንዘቡ መጠን ከፍተኛ መሆኑ አሳሳቢ መሆኑ ትናንት በወጣው መግለጫ ተገልጿል። ይሁን እንጂ ተሰርቋል የተባለው ግምት በሚስጥር ደህንነቱ አካል መረጃዎች ብቻ የተገኘ ሲሆን ከሥራ ሚኒስቴርና ከአነስተኛ የንግድ አገልግሎት ሰጪ ድርጅቶች አስተዳደር የተገኙ መረጃዎችን የማይጨምር መሆኑ ተመልክተዋል። በደህንነት ተቋሙ በወረርሽኙ ወቅት የተጨበረበሩ ብሔራዊ ሀብቶችን ተከታትሎ የማስመለሱን ፕሮጀክት የሚመሩት ሮይ ዳትሰን በተቋማቸው ምርመራ እየተካሄደባቸው የሚገኙ ከ900 በላይ የወንጀል ድርጊቶች መኖራቸውን አስታውቀዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ታህሳስ 13 2014 ዓ.ም ዝግጅታችንን ነው። ከአሜሪካ ድምፅ የተከታተላችሁ ያላችሁት አንድ ቦታ ላይ ሁሉም ሰው መርዳት በጣም ስለሚፈልግ መርዳት ለሚፈልገው ሰው ለማቅለል ነው እንጂ ይሄ የተለየ ስራ አይደለም። በህፃ ነቷ ወደ ዩናይትድ ስቴትስ የመጣችው በአሁኑ ጊዜ በኒውዮርክ ኮርኔል ሆስፒታል የቀዶ ጥገና ባለሙያ ሆነችው በካንሰር ህመም ተመራማሪ የሆነችው ዶክተር ምስክር አባተናት ለዛሬው ኢትዮጵያውያን በአሜሪካ መሰናዷችን በሁለተኛው አጋማሽ ይዘናት እንመለሳለን። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪ አማሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። በኢትዮጵያ ሊካሄድ የታቀደው ሀገራዊ ምክክር ከህወሓት ጋር ውይይት ለማድረግ ታስቦ የተዘጋጀ እንዳልሆነ የኢትዮጵያ መንግስት አስታወቀ። ሁሉን አካታች ሀገራዊ ውይይት የማድረጉ ሀሳብ ከረጅም ጊዜ በፊት የታቀደ እንጂ አንዳንድ አካላት እንደሚሉት መንግስት ከህወሓት ኃይሎች ጋር ለመደራደር ያቀረበው ሀሳብ አይደለም ሲል የመንግስት ኮሚኒኬሽን አገልግሎት ሚኒስቴር ዴታው አቶ ከበደ ደሲሳ ገልጸዋል። በሌላ ለተባበሩት መንግስታት ድርጅት በጻፉት ደብዳቤ ህወሓት ለሰላም ሲል ኃይሎቹን ከአማራና ከአፋር ክልሎች እንዲወጡ አዟል ያሉት የህወሓት መሪ ዶክተር ደብረጽዮን ገብረ ሚካኤል በኢትዮጵያ ሁሉን አካታች ሀገራዊ ውይይት እንደሚያስፈልግም በደብዳቤያቸው ገልጸዋል። ይሁንና የውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴን ከቱርክ አናዶሉ የዜና ወኪል ጋር ባደረጉት ቃለ መጠይቅ ህወሓት በውይይቱ ሊሳተፍ የሚችልበት እድል የሚኖረው ነፍጥ ካወረደና የሚፈለጉ ወንጀለኞችን አሳልፎ ከሰጠ መሆኑ ጠቁመዋል። ኬኔዲ አባተ ዝርዝር አለው። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታው አቶ ከበደ ዴሲሳ ዛሬ በሰጡት መግለጫ የሰሞኑ አጀንዳ በሆነው ሀገራዊ ውይይት ጉዳይ ላይ በዋናነት ትኩረት አድርገዋል። ሁሉን አካታች ሀገራዊ ውይይት የማድረጉ ሀሳብ በዋና ዋና ሀገራዊና የሀገረ መንግስት ግንባታን በሚያጠናክሩ ጉዳዮች ምክክር ለማድረግ ከረጅም ጊዜ በፊት የታቀደ መሆኑን ያስታወሱት ሚኒስትር ዴታው ውይይቱ ከህወሓት ጋር ለመደራደር ታስቦ ዝግጅት የሚደረግበት እንደሆነ የሚቀርቡ ሀሳቦች ሀሰት መሆናቸውን ገልጸዋል። የሀገራዊ ምክክር አንዳንድ ወገኖች የታሰበውን ከወቅታዊ ሁኔታ ጋር በማያያዝ የታሰበውን ዘላቂ ሰላምን ለማረጋገጥ የሀገር መንግስት ግንባታውን ለማጠናከር የታሰበውን ወደ ጎን በመተው ከአሸባሪ ቡድን ጋር ለድርድር የታሰበ አድርጎም ያቀርቧሉ። ይሄ የተሳሳተ መረጃ መሆኑን እንደገነዘቡ ነው። ይሄ የሀገራዊ ምክክር ሃሳቡም የቆየ ነው። ስራዎችም ከተጀመሩ ቆይተዋል። አወደ ዝግጅት ምዕራፍ የተሸጋገረ ተግባር እንጂ አሁን የመጣ ከጦርነቱ ጋር ተያይዞ ለድርድር የታሰበ ጉዳይ ሳይሆን ዋና ዋና ሀገራዊ ጉዳይ ላይ ሁሉም መለከተው አካላት የሚመካከሩበት ሀገራዊ መግባባት እንዲፈጠሩ በማሰብ እየተደረገ ያለው እንቅስቃሴ መሆኑን ነው በኢትዮጵያ ሊደረግ የታቀደውን ሀገራዊ ውይይት የሚመራ የሀገራዊ ምክክር አስተባባሪ እንዲቋቋም የቀረበው ረቂቅ በሚኒስትሮች ምክር ቤት መጽደቁንም አቶ ከበደ ደሲሳ ገልጸዋል። ውይይቶቹ በምን ዙሪያ እንደሚካሄዱና እነማን እንደሚሳተፉባቸው በሂደት እንደሚገለጽም የተናገሩት አቶ ከበደ የኢትዮጵያ መንግስት ሁሌም ለሰላም በሮቹ ክፍት ቢሆኑም ሀገራዊ ውይይቱ ግን ከህወሓት ጋር በተያያዘ ካለው ወቅታዊ ጉዳይ የተለየ ነው ብለዋል። የሀገራዊ ምክክር አስተባባሪ ኮሚሽን እንዲቋቋም ረቂቅ አዋጅ ቀርቦ በሚኒስቴሮች ምክር ቤት ለፓርላማ ለመጸደቅ ዝግጅት ይገኛል። እነማን እንደሚሳተፉ በምን ሁኔታ በምን ጉዳይ ዙሪያ ምክክሮቹ እንደሚደረጉ በሂደት እየተገለጸ መመሪያዎች እየተዘጋጁለት በሚያስተባብረው ነጻና ገለልተኛ ተቋም ሁኔታዎች እየተወሰኑ የሚሄድ ነው የሚሆነው። በአጠቃላይ የኢትዮጵያ መንግስት ሁሌም ሲባል እንደነበረው ለሰላም በሩ ክፍት አድርጎ ነው ያለው። በሩ አልተዘጋም። ሆኖም ግን አሁን የታሰበው ሀገራዊ ምክክር ከጦርነቱ ጋር ተያይዞ ከተወሰነ ቡድን ግለሰብ ጋር ድርድር ለማ ማድረግ መታወቅ አለበት። ይህን ጉዳይ በተመለከተ የውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴን በትናንትናው ዕለት በትዊተር ገጻቸው ላይ ባሰፈሩት አጭር ጽሁፍ አንዳንድ ሰዎች ሀገር አቀፍ ውይይትንና ድርድርን አደበላልቀውት ሲቸገሩ ይታያል ብለዋል። አክለውም ውይይቱ ከአመት በፊትም የነበረ መሆኑንና አሁን ግን ራሱን በቻለ ኮሚሽን ተጠናክሮ እንደሚቀጥል ገልጸው ነገር ግን ውይይቱ ስለ ህወሀት ወይም ስለ ሸኔ አይደለም ብለዋል። የህወሀት መሪ ዶክተር ደብረጽዮን ገብረ ሚካኤል ሰሞኑ መሆኑን ለተባበሩት መንግስታት ድርጅት ጽፈውታል በተባለ ደብዳቤ ላይ አገራዊ ምክክርን አስመልክቶ ባሰፈሩት ሀሳብ እኛ በኢትዮጵያ ፌዴራል ህገ መንግስት ላይ ተመስርቶ መብቶቻችን መከበራቸውን ማረጋገጥ እንጂ ራሳችንን የኢትዮጵያ መንግስት አመራር ላይ የማስቀመጥ ፍላጎት የለንም። ይህንን ግብ ማሳካት ደግሞ ኢትዮጵያ ውስጥ ያሉ ሁሉም የፖለቲካ ፓርቲዎችና ማህበረሰቦች የሚካተቱበት ወደፊት መጓዝ በሚቻልባቸው መንገዶች ላይ ስምምነት ወዳለበት ማዕቀፍ የሚወስድ ሁሉን አቀፍ ምክክርን ይጠይቃል በማለት ሁሉ አካታች አገራዊ ውይይት እንደሚያስፈልግ በደብዳቤያቸው ጠቁመዋል። ይሁን እንጂ የውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴን ከቱርኩ አናዶሉ የዜና ወኪል ጋር ከሁለት ቀናት በፊት ባደረጉት ቃለ መጠይቅ ህወሀት በውይይቱ ስለ መሳተፍ አለመሳተፉ መግለጽ የእርሳቸው ኃላፊነት እንዳልሆነ ገልጸው ነገር ግን ነፍጥ ካወረደና በወንጀል የሚፈለጉ ያሏቸውን አካላት አሳልፎ ከሰጠ ሊሳተፍ የሚችልበት ሰፊ እድል ስለመኖሩ ተናግረዋል። ዶክተር ደብረ ጽዮን ገብረ ሚካኤል ለመንግስታቱ ድርጅት ታል በተባለው ደብዳቤ ላይ ህወሀት ለሰላም ቅድሚያ ለመስጠት ሲል ሀይሎቹን ከአማራና ከአፋር ክልሎች እንዲወጡ ማዘዙን ቢገልጹም፣ ይህን ውድቅ ያደረጉት የመንግስት የኮሚኒኬሽን አገልግሎት ሚኒስትር ዴታው አቶ ከበደ ደሲሳ የህወሀት ኃይሎች የወጡት ተሸንፈው እንደሆነና አሁንም መከላከያ ሰራዊቱ የሚወስደውን እርምጃ እንደሚቀጥል ተናግረዋል። ህወሀት ወደ አዲስ አበባ ገብቶ መንግስትን ከስልጣን ለማባረር ሂደቱን አጠናቀዋል ብሎ ሲዘግቡ የነበሩት ተመልሶ ስልታዊ ማፈግፈግ አድርጎ አድርገዋል ብሎ በፍላጎቱ በራሱ ለሰላም ቅድሚያ ለመስጣት እንዳደረገ አስመስሎ እያቀረቡ ነው የሚገኙት። ይሄ የተለመደ ነገርና የሞታ ያለውን የህወሓት አሸባሪ ቡድን ለማዳን እያደረጉት ያለው እንቅስቃሴና ሙከራ መሆኑን ነው። ከዚህ ውጭ ህወሓት አሁን ባለው ሁኔታ ሙሉ በሙሉ በሚቻል ደረጃ ከአማራና ከአፋር ክልል በመውጣት ላይ ነው የሚገኘው። ዳግም ለኢትዮጵያ አንድነትና ለኋላዊነት ስጋት በማይሆንበት ደረጃ እስከሚደርስ ማንኛውም ነሰላ አስፈላጊ እርምጃ መከላከያ ኃይላችን እየወሰደ ነው የሚሄደው። ሀያላን ያሏቸው ሀገራት በኢትዮጵያ ላይ የሚያሳድሩትን ፖለቲካዊ ጣልቃ ገብነት በተለያየ መልኩ ቀጥለዋል ያሉት ሚኒስትር ዴታው አቶ ከበደ በኢትዮጵያ ጉዳይ ላይ በቅርቡ በተባበሩት መንግስታት የሰብአዊ መብቶች ምክር ቤት እንዲሁም በጸጥታው ምክር ቤት የተካሄዱት ስብሰባዎችም ዓላማቸው ሰብአዊነትን ያነገበ ሳይሆን እየሞተ ያለ አሸባሪ ያሉትን ህወሀትን ማዳን መሆኑን ገልጸዋል። በመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት ስብሰባ የተላለፈውን ውሳኔ የኢትዮጵያ መንግስት እንደማይቀበለውም ነው የተናገሩት። ህወሀት በበኩሉ ውሳኔውን እንደሚቀበል መግለጹ ይታወሳል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። አድማጮች የሰማችሁት የዕለቱን አብይረ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በሕወሓት ቁጥጥር ስር በቆዩባቸው ጊዜያት ከዓለም አቀፍ ለጋሽ ድርጅቶች ተገቢውን እርዳታ እንዳላገኙ የሰሜን ወሎ ነዋሪዎች ገለጹ። የህዝቡ ቅሬታ ምክንያታዊ ነው ያለው የአማራ ክልል አደጋ መከላከል ምግብ ዋስትና ማስተባበሪያ ኮሚሽን አሁንም ዓለም አቀፉ ማህበረሰብ የተጎዱትን ህዝቦች መልሶ በማቋቋምና ፈጣን ድጋፍ በማድረግ እንቅስቃሴ የበኩሉን አስተዋጽኦ እንደሚያደርግም እንዲያደርግ ማድረግ ጠይቋል። መስፍን አራኬ ዝርዝር አለው። የህወሓት ኃይሎች ወደ ወልዲያ መቃረባቸውን ተከትሎ ስጋት ስለገባኝ አራት ልጆቼን ወደ አዲስ አበባ ልኬ ከባለቤቴ ጋር ያሳለፍኳቸው አምስት ወራት ፈታኝ ናቸው ሲሉ ነበር። ስማቸውን ከመግለጽ የተቆጠቡ የወልዲያ ከተማ ነዋሪ አስተያየታቸውን ለአሜሪካ ድምጽ ሬዲዮ የገለጹት የወልዲያ ቆይታችን በጣም ችግር ነበር። በተለይ መንግስት ሰራተኛው የለት ቤተሰብ ያለው የለት ፐርሰንትን የሚል በጣም ችግር ነበር። የውሃ ችግር አለ። የወፍጮ ችግር አለ። ያን እንግዲህ ለመቋቋም ህዝብ ጠዋት ወረፋ መያዝ ምንጭ ሄዶ ለመቅዳት ብዙ ይሰቃያል። ሌሊት በዘጠኝ ሰዓት ሁሉ ሄደው ወረፋ የሚይዟሉ። በዘጠኝም ሄደው እስከ ቀኑ ስምንት ሰዓት ድረስ ይቆያል። ያው ውለው ነው ለአንድ ጀሪካን የሚመጡት። ያው ባህያም የሚሸጣለ ባህያ ውሀ እየመጣ አንድ ጀሪካን ሀያ ብር ሰላሳ ብርም የሚሸጠ ነበር። በተለይ የውሃ አቅርቦትና የወፍጮ አገልግሎት አለመኖር ህይወትን እንዳከበደባቸው ጠቁመዋል። በነዳጅ በሚሰሩ ወፍጮ ቤቶች አስር ኪሎ ጥሬ እህል ለማስፈጨት ከመቶ ብር በላይ ያወጡ እንደነበር በማስታወስ መክፈል የማይችሉት ግን በተለይ የወልዲያንና አካባቢውን ማህበረሰብ በማስተባበር ሰብአዊ ጉዳቱ የከፋ ደረጃ እንዳይደርስ በማድረግ የላቀ ሚና ተጫዋውተዋል በሚባሉት የሰሜንና ደቡብ ወሎ እንዲሁም የኦሮሞ ብሔረሰብ ዞን አህጉረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ ኤርምያስ ምልጃ በነጻ እንዲያስፈጩ መደረጉን አስታውሰዋል። ቀስ በቀስ የውሃ አቅርቦቱ መሻሻል ቢያሳይም ግብይት ማድረግ ሌላው ፈታኝ ጉዳይ እንደነበር ይናገራሉ። አስተያየት ሰጫዋ ገበያ ግን በጣም ችግር ምን? ስለሚዘርፉ ማን ነው የሚዘርፈው? እነሱ ጁንታዎቹ ማለት ነው። ገበያ ስትሄድ ፖርታ ይፈተሻል፣ የሴቱ ወንዱን ኪሱ ይፈተሻል። ያው እንደ አጋጣሚ እንደ አንዳንድ ሰው ካልሆነ በስተቀር ብር ይዞ መሄድ በጣም ሰቀቀን ነው። ከዚህ በተጨማሪ የጤና ተቋማቱ በህዋት ኃይሎች በመዘረፋቸው ምክንያት በነፍሰ ጡር እናቶች እና መድኃኒት በሚወስዱ ህሙማን ላይ እስከ ሞት የዘለቀ ጉዳት ደርሷል ብለዋል። በሆስፒታል ደረጃ ብትሄድ በጤና መድኃኒት ቤቱ ሁሉ ተዘርፏል። ሆስፒታሉ አልጋ ሁሉ ተዘርፏል፣ ጭነውታል። አሁን በሽተኛ ብዙ ብዙ ወላዶች ሙተዋል። አሁን በኛ በኛ ቀበሌ እንኳን በእኔ መንደር ልበለው ሶስት ሰው ነፍሰ ጡሮች ሙተዋል። ሪፈር የሚባሉት ወላ ማታ ነው። አላማጣ ለመሄድ ብዙ ገንዘብ ያስፈልጋል። መሄድ አይችሉም፣ ይሞታል። እንደገና በግፊት አሁን መድኃኒት እንትን ቢሉም ሐኪም ቢገኝም መድኃኒት አይገኝም፣ መመርመሪያ አይገኝም። አሁን ሰፈርም እንደዚሁ የሞቱ ሰዎች አሉ። እና በጣም አሳዛኝ የከፋ ጊዜ ነው። አክስታቸውን ለመጠየቅ ወደ ሰሜን ወሎ አሳንቃ ከተማ አቅንተው የነበሩ የአስራ አራት እና የአስራ ስድስት ዓመት ዕድሜ ያላቸው ሁለት እህትማማቾች ህዋ አካባቢውን መቆጣጠሩን ተከትሎ ለአምስት ወራት ደሴ ከሚገኙት ወላጆቻቸው ተለይተው በስጋት ለመቆየት ተገደው እንደነበር ይናገራሉ። ወልዲያ ላይ በጣም ከባድ ነበረ። በጣም ነበር የሚዘገን ነው። ዶክተሮቹ ሚሊነር ምናምን የሆኑ ሰዎች እንደ አጋጣሚ ባንክ ስለተዘጋባቸው ብር ሳያወጡ እየተራቡ በየመንገዱ እየለመኑ እንደሚኖሩ በቃ ረሃቡ በጣም እንደሚያስጠላ ሰው ሁሉ እዛ ወልዲያ እንደተራበ ነበረ። ጎቶቻችንም እዛ ስለነበሩ ይነግሩናል ያለውን ሁኔታ እና በጣም ነበር የምናለቅሰው። በሰሜን ወሎ ተከ ተከስቶ ነበር ያሉት። የሰላም እጦትና የኑሮ ፈተና ከቤተሰብ ናፍቆት ጋር ተደማምሮ እህታማቾቹን የህሊና ጭንቀት ውስጥ አስገብቷቸው እንደነበር ገልጸዋል። ናፍቆቱ በጣም ከባድ ነበር። ደህንነታችንን ምናምን አለማወቃቸው በጣም ይከብደናል ለኛ ማለት ነው። በቃ ምንም ማድረግ ስላልቻለን ሁሉ በጣም ነበር ያዘን ነው። ስለማናገኛቸው በጣም ናፍቀን ነበር ሁላችንም። ግን ምንም አማራጭ ስላልነበረ ምንም ማድረግ አልቻልም ነበር። የሰሜንና ደቡብ ወሎ እንዲሁም የኦሮሞ ብሔረሰብ ዞን አህጉረ ስብከት ሊቀ ጳጳስ እና የ የቅዱስ ሲኖዶስ አባል ብፁዕ አቡነ ኤርሚያስ ከሀገር ውስጥ መገናኛ ብዙኃን ጋር በነበራቸው ቆይታ የህወሀት ኃይሎች በቆይባቸው አምስት ወራት ያሳለፏቸውንና አስከፊ ያሏቸውን ፈተናዎች ተናግረው ነበር። መብራት የለም፣ እንጨት የለም፣ ክሰል የለም፣ እህል የለም፣ መድኃኒትም የለም። ይህን ሳያገኝ ነው ህዝቡ እንዲሁ ሲቸገር የቆየው። እንዲሁም መግለጽ ያቅተኛል። በዚህ መካከል ሰዎች እርቧቸው ምን ይሉኝ እንደነበረ መፍትሄ የሚያገኙ እየመሰላቸው እንድረዳቸው ሲጨነቁ አባ ፊቴንየውማ የሚሉኝ እናቶች በጣም ብዙ ናቸው። ወልደው ብቻቸውን ተኝተው ወረቀት ጽፈው መውለዱን በሰላም ወልጃለሁ፣ በቤቴ ምንም አይነት የምግብ መዓዛ የለም ብላ የምትጽፍ አራስ የምትልክ አራስ ነበረች። የወልዲያ ከተማ ነዋሪው አስተያየት ሰጪ በበኩላቸው በእርዳታ ለመኖር ምክንያት ሰዎች ልመና መውጣታቸውን ተናግረዋል። ምንም እርዳታ የለም። ምዝገባ ተባለ ተመዘገበ። በእርግጥ ህዝቡ ተመዝግቦ ነበር። እስካሁን ድረስ ያየነው ነገር የለም። ይገርመሃል። በጣም ህዝቡ በራብ ህጻናት ሁሉ እናቶቻችን ሂዱ፣ ለምኑ ብለውናል ይላሉ። በየሰፈሩ ይመጣሉ። ነፍሰ ጡሮች ያሳዝኑሃል። ልመና ይወጣሉ። ምንም እርዳታ የሚባል የለም። ያ ወደ ትግራይ ይሄዳል እንጂ እኛ ጋ ምንም እርዳታ የለም። አቡነ ኤርሚያስ ለሀገር ውስጥ መገናኛ ብዙሀን በሰጡት አስተያየት የህወሀት ኃይሎች ሰሜን ወሎን ተቆጣጥረው በቆይ ባቸው አምስት ወራት ከዓለም አቀፉ ማህበረሰብ ያገኙት እርዳታ አለመኖርን አስታውሰዋል። አምስት ወር ዓለም አቀፍ የእርዳታ ድርጅቶች ብቅ አላሉ። የሀገር ወገን የሚደርስበት መንገድ የለውም፣ አጥር ነው። ከየትኛውም ማቅጣጫ እርዳታ የለም እና እንዲህ የሚያንገላታ ጊዜ ነው ያሳለፍነው። አቡነ ኤርሚያስ የጠፋ የሚመስለን ኢትዮጵያዊ መረዳዳት አለመጥፋቱን የሚያረጋግጥ መተባበር ባለፉት አምስት ወራት በወልዲያና አካባቢዋ ማህበረሰብ ዘንድ መንጸባረቁንም ጠቅሰዋል እንደው ይመስለናል እንጂ በእውነት ኢትዮጵያውያን ባህል አልጠፋም። ለካ የኢትዮጵያዊ የመረዳዳት ባህል አለ በዛ ጭንቅ ሰዓት ተካፍለን እንሞት በሚል እንዲሁ አሁን በእጅ ይችን ታክል ዱቄት መታ ምን ትሆናለች? ያለኝን ማምጣት ስላለብኝ ነው ስላዘዝከኝ፣ ይህ ሆኖ ቤት ያለው ብላ በእጇ እንዲቻለ ዱቄት አምጥታ የምትሰጠኝ ሴት ነበረች። ያን ያለምንም የሃይማኖት ልዩነት አከፋፍለናል። ዓለም አቀፉ ማህበረሰብ ተረጂዎችን በኩላይን አለማያቱንና ሰሜን ወሎ ለአምስት ወራት ለከፋ ሰብአዊ ጉዳት ሲዳረግ የውጭ መንግስታት በዝምታ ማለፋቸው የሚያሳዝን ነው ሲሉ በህወሀት ቆይታ ጉዳት ደርሶብናል የሚሉ የከተማዋ ነዋሪ በቅሬታ አውስተዋል። በጣም በጣም ሰው ተሰምቶታል። በጣም ምልህ ሌላው እየተረዳ የእኛ የማይረዳበት ምክንያት ምንድን ነው? እነሱ እየተሰጡ እንዴት ለኛ አይሰጠንም? አምስት ወር ሙሉ እንደዚህ ደሞዝ አይሄደም እንደገና በገበያ ሁሉም ነገር ውድ ነው። ለምን አይሰጠንም ብሎ ሰው በጣም ነው የተሰማው። ይገርመሃል በጣም የአማራ ክልል አደጋ መከላከል ምግብ ዋስትና ማስተባበሪያ ኮሚሽን የህዝብ ግንኙነት ኃላፊ እያሱ መስፍን በበኩላቸው የሰሜን ወሎ አካባቢ ነዋሪዎች በአለም አቀፉ ማህበረሰብም ሆነ ተራዶ ድርጅቶች ላይ ያነሱት ቅሬታዎች እውነትነት አላቸው ይላሉ። ማህበረሰቡ ያነሳው ቅሬታ ትክክለኛና በተግባር የታየ በአንድ ሀገር ውስጥ ሰው ለሆነ ሁሉ ምግብ የማግኘት ጉዳይ ቅድመ ሁኔታ ሊቀመጥለት የሚችል ጉዳይ አይደለም። ነገር ግን በአሸባሪ የህዋት ቡድን በግፍ ወረራ የአማራና የአፋር አካባቢዎች ተወረው ነበር። አንዱ ከተወረሩት አካባቢዎች የሰሜን ወሎ ነው። እነዚህ የሰሜን ወሎ ነዋሪዎች ከአምስት ወር በላይ በአሸባሪው የህዋት ቡድን ተይዘው የቆዩ ናቸው። በዚህ ጊዜ ምግብና መድኃኒት በማጣት ምክንያት ከፍተኛ ወገኖቻችን ለከፋ ረሃብ ተዳርገዋል። ሞትም ተከስቷል። ስለዚህ ትግራይ አካባቢ ከአንድ ሺ አራት መቶ በላይ መኪና ድጋፍ ይዞ እንደገባ ታይቷል። በዩሳይድም ሆነ በሌሎች ኢንተርናሽናል ኤንጂዎች ማለት ነው። በዚህ አካባቢ ግን የምግብና የመሳሰሉ የመድኃኒት ድጋፎችን ይዘው እንዲገቡ የክልሉ መንግስት ጥሪ አቅርቦ ነበር፣ የፌዴራል መንግስት ጥሪ አቅርቦ ነበር። ጥሪውን በጸጥታና በትራንስፖርት አቅርቦት ሰበብ ወደ ተግባር መለወጥ አልቻሉም ያሉት አቶ እያሱ፣ ይህም የሰሜን ወሎም ብቻ ሳይሆን የአማራ ክልልን መንግስት ያሳዘነ ሆኖ አልፏል ብለዋል። አሁንም በምክንያትነት ያነሱት የጸጥታ ችግር ተቀርፎ አካባቢው ከህወሀት ነጻ በመሆኑ ምንለታል? የሚሉት ሰብአዊ ዓላማ በተግባር በመለወጥ ጉዳት ለደረሰባቸው የህብረተሰብ ክፍሎች ድጋፍ እንዲያደርጉ ጥሪ አስተላልፈዋል። ዓለም አቀፉ ተራድኦ ማህበራት ሁሉንም የህብረተሰብ ክፍል በኩልነት እንደሚደግፉ በተደጋጋሚ ሲገልጹ መቆየታቸው ይታወሳል። የጠቅላይ ሚኒስትር ጽሕፈት ቤት ፕሬስ ሴክሬታሪ ቢለኔ ስዩም ትናንት በሰጡት ጋዜጣዊ መግለጫ ከሕወሓት ኃይሎች ነጻ በወጡ የአማራ ክልል ዞኖች ለሚገኙ የህብረተሰብ ክፍሎች መንግስት ከ63 ሺህ ኩንታል በላይ የምግብ እህል ማከፋፈሉን ገልጸው ነበር ነበር። ለአሜሪካ ድምፅ ሬዲዮ መስፍን አራቂ። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን ስርጭት ነው በማዳመጥ ላይ የምትገኙት። ወደ ተከታዩ ዘገባችን እንውሰዳችሁ። ትግራይ ውስጥ ተላላፊ ባልሆኑ በሽታዎች ታመው በሕክምና ተቋማት ውስጥ ክትትል ይደረግላቸው የነበሩ ከሀምሳ ሺህ በላይ ህሙማን በመድኃኒትና በሕክምና እጦት ምክንያት ህይወታቸው ለአደጋ መጋለጡን የክልሉ ጤና ቢሮ ምክትል ኃላፊ እንደሆኑ የተነገረው ዶክተር ጸጋይ በሪሁ ለቪዮኤ ገልጸዋል። በነገራችን ላይ ፌዴራሉ መንግስት የትግራይ ክልላዊ መንግስት ተበትኗል ሕገ ወጥ ነው ሲል ካወጀ ወዲህ አሁን ትግራይን እያስተዳደረ ላለው ኃይልም ሆነ ለቢሮዎቹና ለተቋማቱ እውቅና አይሰጥም። በተለይ ባለፉት ስድስት ወራት ውስጥ ወደ ክልሉ የገባ ምንም መድኃኒትና የህክምና መሳሪያ እንደሌለ፣ በዚህም ምክንያት ታማሚዎችም ተገቢውን የጤና አገልግሎት እንደማያገኙ ዶክተር ጸጋይ ተናግረዋል። ሁልጌታ ጽሀ ከመቀሌ ተጨማሪ አለው። ዶክተር ጸጋይ በሪሁ ለአሜሪካ ድምፅ በሰጡት ማብራሪያም በየሶስት ወራት ወደ ክልሉ መድኃኒትና የህክምና መሳሪያዎች ይገቡ ነበር ብለው ጦርነቱ ከተጀመረ በተለይ ደግሞ ካለፈው ሰኔ ወር ጀምሮ ግን የገባ መድኃኒት የለም ብለዋል። በዚህም ደግሞ በትግራይ ተላላፊ ባልሆኑ በሽታዎች ማለትም የስኳር ኩላሊት፣ ካንሰር፣ የልብና ደም ግፊት ታካሚዎች በአሁኑ ጊዜ አገልግሎት እያገኙ አይደለም በማለት ገልጸዋል። በነዚህ በሽታዎች ታመው ወደ ጤና ተቋማት ተመዝግበው ክትትል ይደረግላቸው ይገኙ የነበረም ከ50 ሺህ በላይ ሰዎችም ሞታቸው እየጠበቁ ነው ብለዋል እዚኣቶም ኣብቲ ናይ ሰላም ጊዜ ቅድሚ ሓደ ዓመት ፅቡቅ ዝበሃል ክትትል ኣብ ጥዕና ትካላት እናግበሩ ገሊኦም ናድሓኑ ገሊኦም ከዓ ቲ ጉስቁልና እውን ብዓብዪ ደረጃ ናብ ዓነሰ እዩ ነይሩ እነዚህ በሰላሙ ጊዜ ከአንድ አመት በፊት መልካም የሚባል ክትትል በጤና ተቋማት እያደረጉ አንዳንዶች እየዳኑ ሌሎችም ስቃያቸው በትልቅ ደረጃ እየቀነሰ ነበር። በአሁኑ ጊዜ ግን ሙሉ በሙሉ የትግራይ መንገዶች በመዘጋቱና ትግራይ በመከበቧ የሚያስፈልግ መድኃኒት፣ የህክምና መሳሪያ ማግኘት ባለመቻሉ የህክምና አገልግሎት መስጠት አልተቻለም። ስለዚህ ተላላፊ ባልሆኑ በሽታዎች የተጠቃ የህብረተሰብ ክፍላችን ትልቅ አደጋ ውስጥ ይገኛል ወይም ደግሞ እጣው ሞት ሆኗል ነው ያሉት። አገልግሎቱ እያገኙ ከነበሩ ሰዎች በተጨማሪ ወደ ህክምና ተቋማት ሄደው ያልተመዘገቡ በእነዚህ በሽታ የተጠቁ ቁጥራቸው ብዙ የሆነ ሰዎች አሉ ብለዋል ዶክተር ጸጋይ። በመቀለ ከተማ የሚገኝ አይደር ሪፈራል ሆስፒታል በአሁኑ ጊዜ ስራ መስራት በማይችልበት ደረጃ ደርሰዋል ያሉት ምክትል ኃላፊው ኩላሊት ሕማም ድሕረ ወሲድና ኮይና ዲያሊሲስ ዝስራሓሎም ናይ ኩላሊት ህዝቦ ዝስራሓሎም ኣብ ዓይደር ጥራሕ ዝወሃብ ነር ግልጋሎት ብምክንያት ዕፅዋን ከበባን የኩላሊት በሽታ ወስደን ካየን የኩላሊት እጥበት ወይም ደግሞ ዲያሊሲስ የሚሰራላቸው ሰዎች በአይደር ሆስፒታል ብቻ ነው አገልግሎቱ በክልሉ ይሰጥ የነበረው። በከበባው ምክንያት ታካሚዎች አገልግሎቱ እያገኙ አይደለም። ምክንያቱም አቅርቦት ከሌለ የኩላሊት እጥበት ማካሄድ አይቻልም። በዚህ ምክንያት ለብዙ ዓመታት አገልግሎቱ እያገኙ ህይወታቸውን ማዳንና ማስቀጠል ይችሉ የነበሩ ታካሚዎች አይናችን እያየ ህይወታቸው እያለፈ ነው። የቅርብ ጊዜ መረጃ ለማየት ሰላሳ የሚሆኑ የኩላሊት እጥበት ያገኙ የነበሩ ታካሚዎች አገልግሎት ማግኘት ባለመቻላቸው እያየናቸው ሙተዋል። ሌላው ስለ ካንሰር በሽታ ለማንሳት ለበሽታው መድኃኒት በቀላሉ የሚገኝ አይደለም እንኳን በዚህ ሁሉም መንገዶች ተዘግተው በከበባ ውስጥ ሆነን በሰላም ጊዜም በቀላሉ በገበያ የማይገኝ ነው። አሁን ደግሞ ባለው ሁኔታ ምንም የለም። በተለይ ባለፉት ስድስት ወራት የገባ መድኃኒት የለም ነው ያሉት። ከለጋሽ ተቋማት የሚላክ መድኃኒትና የህክምና መሳሪያም ወደ ትግራይ እንዳይገባ እየተስተጓጎለ ነው ሲሉ ተናግረዋል ቲ ሓደ መንገዲ ዝነበረ ምናልባት በቶም ገበርቲ ሰናይ ጌርና ዝተወሰነ መድሓኒት ንምምፃእ እዩ ነይሩ ት ሓሳብ ካብ ውጥን ሒዝና ጀሚርና ዝነበርና ግን ያው ቲ ፀላኢ ብጣዕሚ ኢንቴንሽናሊ ኮነ ኢሉ ሌላው መንገድ የነበረው በምግባረ ሰናይ ተቋማት በኩል የተወሰነ መድኃኒት ማምጣት ነበር፣ እንደ እቅድ ይዘነው የነበረ። ሆኖም ጠላት ሆን ብሎ የትግራይን ዘር ለማጥፋት መንገዶች ሁሉ ዘግቷል። በለጋሾች መድኃኒት ለማስገባት የተደረገው ሙከራም ተቋርጧል። ስለዚህ የሚገኙ መድኃኒቶች ለታካሚዎቻችን እየሰጠን እያከምን ቆይተናል። አሁን ግን መድኃኒት ስለሌለ እጣቸው ሞት ነው። እኛም መድኃኒት ስለሌለ ከዚህ በላይ ለማገዝ ያስቸግረናል። ስለዚህ እያየናቸው ነው እየሞቱት ያሉት። ስለዚህም በአሁኑ ጊዜ በትግራይ መድኃኒትና የሕክምና መሳሪያ አቅርቦት ባለመኖሩ ህብረተሰቡ አደጋ ውስጥ ነው የገባው ነው ያሉት። በትግራይ አብዛኛው የጤና ተቋማት መውደማቸውና በአሁኑ ጊዜ ባለው የመንገዶች መዘጋት ወደ ክልሉ የሕክምና መሳሪያዎችና መድኃኒትም እየገባ አይደለም ያሉት የትግራይ ክልል ጤና ቢሮ ምክትል ኃላፊ ዶክተር ጸጋይ በአሁኑ ጊዜ ታካሚዎች አገልግሎት እያገኙ አይደለም ብለዋል። ለአሜሪካ ድምጽ ሙልጌት አጽበሃም መቀለም። ዘጋቢዎቻችንን እናመሰግናለን። አድማጮች፣ አሁን ደግሞ ከመቀሌ ወደ ደሴ ነው ሰዳችሁ የህወሓት ኃይሎች ከፍተኛ ውድመት አደረሱበት የተባለው የደሴ አጠቃላይ ስፔሻላይዝድ ሆስፒታል ቀለል ያሉ የህክምና አገልግሎቶችን መስጠት ጀምሯል። የሰማኒያ ዓመታት ዕድሜ ያለው ሆስፒታሉ አሁን ላይ ምንም የራሱ የሆኑ የሕክምና ቁሳቁሶች እንደሌሉት የገለጹት የሆስፒታሉ ስራ አስኪያጅ ዶክተር ሃይማኖት አየለ ቀለል ያሉ አገልግሎቶችን መስጠት የተጀመረው በሐኪሞች ልምድና ከቅዱስ ጳውሎስ ሆስፒታል ጋር በመተጋገዝ መሆኑን ተናግረዋል። ምንም እንኳን የህወሓት ኃይሎች ንጹሐንንና የሲቪል ተቋማትን ኢላማ አድርገዋል በሚል የሚቀርቡበትን ክሶች ሲያስተባብል ቢቆይም የአማጺው ኃይሎች በአማራ ክልል በቆዩባቸው አካባቢዎች አርባ ሆስፒታሎችን እና አራት መቶ ሀምሳ ሶስት ጤና ጣቢያዎችን ጨምሮ በርካታ የጤና ተቋማትን ማውደማቸው እና ዘረፋ መፈጸማቸውን የአማራ ክልል ጤና ቢሮ ምክትል ኃላፊ አብዱል ከሪም መንግስቱ ገልጸዋል። ወደ ስፍራው ተንቀሳቅሶ ዘገባውን ያጠናቀረው ኬኔዲ አባተ ነው። እንደሚከተለው ይቀርባል። የህወሀት ኃይሎች በደሴ ከተማ በቆዩባቸው ጊዜያት ከፍተኛ ጉዳት ከደረሰባቸው ማህበራዊ አገልግሎት ሰጭ ተቋማት መካከል የሰማኒ ዓመታት ዕድሜ ያለው አንጋፋው የደሴ አጠቃላይ ስፔሻላይዝድ ሆስፒታል ይጠቀሳል። ከአማራ ከአፋር እና ከትግራይ አጎራባች ክልሎች ከሚሊዮን በላይ ህዝብ ይገለገልበት የነበረው ሆስፒታሉ አሁን ላይ የአገልግሎት አቅሙ ተገድቧል። ደሴን ተቆጣጥረው የነበሩት የህዋት ኃይሎች ከተማዋን ለቀው ሲወጡ ንብረቶቹ ተዘርፈውና ወድመው እንዳልነበረ እንዳገኙት የሆስፒታሉ ስራ አስኪያጅ ዶክተር ሀይማኖት አየለ ይገልጻሉ። እንግዲህ ከአርባ ቀን በኋላ ነው ተመልሰን የመጣ ነው። ተመልሰን ስንመጣ ግን ያገኘ ነው ያየ ነው እጅግ ልብ የሚሰብር ነበረ። ለህብረተሰቡም ግቢው አሁን እንደምታየው አይደለም። ሳምንት ሮብለት ነው የገባ ነው። በጣም ከቆሻሻው ጀምሮ በተለይ ወሳኝ ወሳኝ ቦታዎች ላይ የኦክሲጂን ማምረቻው ማሽኑ ሙሉውን ትላንቱ ተነቅሎ የተወሰደበት የላብራቶሪ ናሙና መመርመሪያውን ቤተ ሙከራው ሙሉ ሙሉን ሙሉ ሙሉ የወደሙበት የጽኑ ህክምና ክፍሎች ሙሉ አቅማችንን ከነ ማሽኖቹ ያጣንበት ነው። የመድኃኒት ስቶሮቻችን እነዚህ በጣም ትልልቅና የተደራጁ ሁሉም ሙሉ ነበሩ። በርካታ ሚሊዮኖችን የሚያወጡ የህክምና መሳሪያ መድኃኒቶች ሁሉንም ሶስቱም ትልልቅ መጋዘኖቻችን ባደ ሆነው የጠበቁብን ካንሰር መሰልና ሌሎች ምርመራ የሚካሄድባቸው እነሱ ሙሉ ለሙሉ ወድመው ያገኘንበት ነው። በወሊድ አገልግሎት ብቻ እንኳን በወር ከስምንት መቶ በላይ እናቶችን ያዋለድ የነበረው ሆስፒታሉ የህወሓት ኃይሎች ወደ ከተማዋ መግባታቸውን ተከትሎ ስራ ከማቆሙ በፊትም ለማዋለድ ቀጠሮ ያስያዛቸው እናቶች እንደነበሩ የሚያስታውሱት ዶክተር ሃይማኖት ሆስፒታሉ ወደ ኋላ ተመልሷል ይላሉ። ስመ ጥሩ ሆስፒታል አሁን ላይ ከህንፃው ውጭ የራሴ የሚለው ምንም እንደሌለውም ይናገራሉ። ከመዘረፍን ባሻገር በዛን ሰዓት ሕክምና ተቋም በማጣት ደግሞ ቤቱ ይቁጠረው። ያንን ወደፊት በዳሰሳ ጥናት ቢታይ ጥሩ ነው የምንለው ስንት እናቶች፣ ስንት ህጻናት እንዳጣንም። ወላድ ራሱ በቀጠሮ ሰኞ የቀጠርናቸው ናቸው፣ ቅዳሜ የቀጠር ናቸው ሁሉ ባሉበት ነው። ድንገት ደሴ በዛ መልኩ የተያዘችውና ያን ቤቱ ይቁጠረው ግን ተቋሙ ከ8 ዓመት ታሪክ ወደኋላ ወደ ኋላ 8 ዓመት የተመለሰ ነው። አሁን ምንም የለንም። ስለዚህ አሁን ቸስቲ ው ላይ የሚሆን ኦአር ለማስገባት ሲቪር የሆነ ኢንቴንሲቭ ኬር ዩኒት ለመጀመር ኦክሲጅን መመረትም ቢያንስ እንደ ድሮ እንኳ አቅራቢ ያሉ ጋራጆች ጋር እንደዚህ ኦክሲጅን መሙሊያዎች ጋር እንዳናረግ በጣም በርካታ የግል ተቋሞች ተጎርተውብናል እና በሚገርም ሁኔታ ለኦፕሬሽን ድንገተኛ ቢያጋጥመን አሁን የምንሰራበት አቅም የለንም። በሆስፒታሉ ከፍተኛ ጉዳት ከደረሰባቸው ማዕከላት አንዱ ከሁለት ዓመታት በፊት በግማሽ ቢሊዮን ብር ወጪ የተገነባው የኦክሲጅን ማምረቻ ማዕከል ሲሆን በማዕከሉ ከነበሩ ሁለት የኦክሲጅን ማምረቻዎች አንዱን የህወሓት ኃይሎች በጥንቃቄ ፈተው እንደወሰዱትና አንዱን ደግሞ አገልግሎት እንዳይሰጥ አድርገው እንዳወደሙት የሆስፒታሉ ስራ አስኪያጅ ተናግረዋል። በሆስፒታሉ ላይ የደረሰውን ጉዳት ለመመልከት ወደ ሆስፒታሉ ባቀናንበት ወቅት ከመከላከያ ሰራዊት ታካሚዎች ውጭ ሌሎች ታካሚዎችን የማየት እድል ባይገጥመንም አሁን ላይ የሆስፒታሉ የሕክምና ክፍሎች ተጸድተው ለሁሉም የህብረተሰብ ክፍሎች ውስን አገልግሎቶችን መስጠት ጀምሯል። ምንም እንኳን በሆስፒታሉ ኦክሲጅንን ጨምሮ ለሕክምና ግብዓት የሚውሉ አቅርቦቶች ባይኖሩም የድንገተኛ የማዋለድ እና ሌሎች ቀለል ያሉ የህክምና አገልግሎቶችን ሐኪሞች ባላቸው ልምድና ከአዲስ አበባው ቅዱስ ጳውሎስ ሆስፒታል ጋር በመተጋገዝ መጀመራቸውን ስራ አስኪያጇ ዶክተር ሀይማኖት አየለ ተናግረዋል። ወላድን ሙሉን መቀበል ጀምረናል ማለት ትችላለሁኝ። ለምን ሌላ ጤና ጣቢያዎችም ወድመዋል። ጤና ጣቢያ ሄዷ እንላቸው። እኛም ስናዋልድ በልምድ አዋላጅ መልኩ ሐኪም ላይ ሆነው የሚሆኑትን እንየው በሚል ነው እንጂ ተደራጅተን አይደለም። ግን ከእነሱ እኛ እንሻላለን ቤቱ አለ። ቢያንስ ያንን ተጠቅመን ማዋለጃው ላይ ወላዶችን መቀበል ጀምረናል። ከቅዱስ ጳውሎስ ሆስፒታል ደግሞ ከአዲስ አበባ ተርሸሪ ሆስፒታል ነው አጋዦች መተውልናል። ተከትለው አብረው የገቡት የደም አይነት እንኳን ለይተን ደም የሚያስፈልገውን ሰው ደምን ለመስጠት የሚያስችል አቅም ስለሌለን ከግል ሆስፒታል የሲቢሲ የሚባል ማሽን አሁን ተውሰን አንጥተናል። ድንገተኛ ጀምረናል። የግብዓት የመድኃኒት እጥረቶች ቶሎ ቶሎ ከተፈቱልን አሁን ከኤችአይቪ ጋር ያሉት ወገኖቻችን የስኳር የስኳር የደም ግፊት የሚጥል የአእምሮ እነዛን ለመጀመር እየሰራና ያለ ነው። አሁን ያለው ከልምድና ከእውቀት ጋር ተያይዞ በቀላሉ የሚፈቱ የጤና ፕሮግራሞች በትንንሽ የሚጀመሩትን ግን አሁን ቅዱስ ጳውሎስ ጋር እየተጋገዝን ሞባይል ክሊኒክም ይዞልን መጥቷል። እነሱ ጋር እየተጋገዝን የጀመር ናቸው ፕሮግራሞች እነዚህ ናቸው። የህወሀት ኃይሎች ንጹሐን ሰዎችንና የሲቪል ተቋማትን ኢላማ አድርገዋል በሚል የሚቀርቡ ክሶችን ህወሀት በተደጋጋሚ አስተባብሏል። ይሁን እንጂ የህወሀት ኃይሎች በአማራ ክልል በቆዩባቸው አካባቢዎች አርባ ሆስፒታሎችንና አራት መቶ ሀምሳ ሶስት ጤና ጣቢያዎችን ጨምሮ በርካታ የጤና ተቋማትን ማውደማቸውንና ዘረፋ መፈጸማቸውን የአማራ ክልል ጤና ቢሮ ምክትል ኃላፊ አብዱል ከሪም መንግስቱ ገልጸዋል። አጠቃላይ ይሄ ወራሪ ኃይል የጤና ተቋማቶችን፣ አርባ ሆስፒታሎችን፣ አራት መቶ አምሳ ሶስት ጤና ጣቢያዎች፣ አንድ ሺ ስምንት መቶ አምሳ ጤና ኬላዎች፣ አንድ ኦክሲጅን ፕላንቱን ያዋደምበት፣ በተመሳሳይም አንድ ጤና ሳይንስ ኮሌጅ፣ አንድ የህብረተሰብ ጤና ኢንስቲትዩት እንዲሁም አራት ደን ባንኮችን እንደ ክልል ያዋደምበት አግባብ ነው ያለው። ይህ የወራሪ ሀይል የመጀመሪያው የሚችለውን ያክል የጫኑበት አግባብ ና ሁለተኛው ደግሞ ከዝርፊያ ባሻገር የቀሩ መድኃኒቶችንም የቀሩ የሕክምና መሳሪያዎችን ፈርኒቸሮችንም ሆነ ሌሎች ቁሳቁሶችን በማበላሸት መልሰው ለማህበረሰቡ ጥቅም ላይ እንዳይውሉ ያደረገበት አግባብ ነው ያለው። ከዚህ በተጨማሪ 466 የግል የጤና ተቋማትን መጎዳታቸውን የገለጹት አቶ አብዱልከሪም የጤና ተቋማትን መልሶ ለማደራጀት በሚደረገው ጥረት የተለያዩ አካላት ድጋፍ እንዲያደርጉም ጥሪ አቅርበዋል። በክልል አቅም ብቻችንን ሆስፒታሎቻችንንም ሆነ ሌሎች የጤና ተቋማትን ማደራጀት የምንችልበት ሁኔታዎች አይደለም አይደለም የተፈጠረለን። ስለዚህ ለዚህ ደግሞ አጋር አካሎቻችንም፣ ግብረሰናይ ድርጅቶቻችንም፣ በውጭም በውስጥም ያሉ ባለሀብቶችም፣ ዲያስፖራዎችም በተመሳሳይ ርብርብ አድርጎ ድጋፍ አድርጎ ይህንን ሰብአዊ ተቋም በአጭር ጊዜ የምናደራጅበትን መንገድ መፍጠር ይኖርብናል የሚል መልእክትም ጭምር ማስተላለፍ ፈልጋ ነው። በአማራ ክልል በጤና ተቋማት ላይ የደረሱ ጉዳቶች በዝርዝር እየተጠኑ እንደሆነም ነው የክልሉ ጤና ቢሮ ምክትል ኃላፊ አቶ አብዱል ከሪም የገለጹት። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ኬኔዲ አባተን እናመሰግናለን። አድማጮች፣ ኬኔዲ አባተ ወደ ስፍራው ተጉዞ ያጠናቀራቸውን ዘገባዎች በምስል ለመከታተል በዌብሳይታችን እንዲሁም ደግሞ በፌስቡክ ገጻችን ላይ ታገኟቸዋላችሁ። ወደ ተከታዩ ዘገባ ነው ሰዳችሁ። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በከፍተኛ ሁኔታ የሚሰራጨው የኮቪድ-19 ዝርያ የኦሚክሮን መከሰትን ተከትሎ ወረርሽኙን ለመዋጋት ሶስት የተራዘሙ እቅዶችን ይፋ ያደረጉ ሲሆን በዚህም ህዝቡ እንዳይደናቀጥ በጥብቅ አሳስበዋል። ከዚህ በተጨማሪ በሚሊዮኖች ለሚቆጠሩና እስካሁንም ድረስ ክትባቱ ላልደረሳቸው አሜሪካውያንም ክትባቱን የወስዱ ዘንድ ተማጽነዋል። የአኔታ ፓወርን ዘገባ የደንገረመው ታቀርበዋለች። በትላንትናው ዕለት ፕሬዚዳንት ጆ ባይደን በከፍተኛ ሁኔታ እየተሰራጨ የመጣው ኦሚክሮን የተሰኘውን የኮቪድ-19 ዝርያ ለማሸነፍ ሶስት መሳሪያዎች አሉኝ ሲሉ ተናግረዋል። አስተዳደራቸውም ለሆስፒታሎች የሚያደርገውን ድጋፍ እንደሚጨምር እንዲሁም የክትባት አቅርቦትን ለማስፋፋትም ከግማሽ ቢሊዮን በላይ ነጻ መመርመሪያዎችን እንደሚያቀርብም አስታውቋል። ፕሬዚዳንቱ ሰዎች እንዳይደናገጡም አበረታተዋል። ሙሉ ለሙሉ ክትባቱን ካልወሰዳችሁ በእርግጥም ስጋት ሊገባችሁ ይገባል። ለበሽታው በከፍተኛ ሁኔታ ተጋላጭ ናችሁ ማለት ነው። ከታመማችሁም ለቤተሰቦቻችሁና ለጓደኞቻችሁ በሽታን ታሰራጫላችሁ። ያልተከተቡት ሰዎች በበሽታው የመሞትና በጽኑ ህሙማን ክፍል የመግባት አደጋ ስጋት በከፍተኛ ሁኔታ ሊቀይሩት ይችላሉ። ባለፉት ብዙ ወራት ውስጥ በዚህ በሽታ ሕይወታቸው ያለፉ ሁሉም ሰዎች ማለት ይቻላል ያልተከተቡ ናቸው። ከተከተቡት ብዙ ሚሊዮን አሜሪካውያን መካከል አንዱ ከሆኑና በተለይም ሶስተኛውን የማጠናከሪያ ክትባት ከወሰዱ እርስዎ እምብዛም መጨነቅ የለቦትም። ፕሬዚዳንት ባይደን ታዲያ አርባ በመቶ የሚሆኑ አሜሪካውያን ባለመከተባቸው በአስተዳደራቸው ላይ ስለደቀነው ፈተናና እነሱን እንዲከተቡ ለማበረታታት ያለውን ሁኔታም አልደበቁም። ልብ ይበሉ፣ ያልተከተቡ ሰዎች ለራሳቸው ምርጫ ኃላፊነት ይወስዳሉ። እነዚህ ምርጫዎች በኬብል ቴሌቪዥኖችና በማኅበራዊ ሚዲያዎች ላይ በሚሰራጩ ሐሰተኛ ዜናዎች ምክንያት የተጋጋሉ ናቸው። እነዚህ ኩባንያዎችና ሰዎች የራሳቸውን ደንበኞች ሕይወት ሊቀጥፉ የሚችሉ ሐሰተኛ ዜናዎችን በማራገብ ገንዘብ እየሰሩ መሆኑን ታውቃላችሁ። ይህ ስህተትና ኢሞራላዊ ነው። ከነዚህ ሐሰተኛ ዜናዎች ገቢ የሚያገኙና የሚያራግቡ ወገኖችን አሁኑኑ ተውስል ጥሪ አቀርባለሁ። ከሰሞኑ ያልተጠበቀ ክስተት የተፈጠረ ሲሆን የቀድሞ ፕሬዝዳንት ዶናልድ ትራምፕ ሶስተኛ ዙር ክትባቱን መውሰዳቸውን ይፋ አድርገዋል። ይህን ተከትሎም በተከታዮቻቸው ዘንድ ውግዘት ደርሶባቸዋል። ባይደን ታዲያ ይህን በተመለከተ እንዲህ ብለዋል። እኔና እሱ አንድ የምንስማማበት ነገር ቢኖር ሶስተኛው ዙር ክትባት ነው። ይህን ክትባት የወሰዱ ሰዎች በደንብ የተጠበቁ ናቸው። ስለዚህ እነሱን ተቀላቀሉ፣ እኛን ተቀላቀሉን። በአለም ዙሪያ ብዙዎች ምንም ክትባት ባላገኙበት ሁኔታ ሰዎች ሶስተኛ ዙር ክትባት እንዲወስዱ የሚደረገውን ቅስቀሳን ብዙዎች ይተቻሉ። በትናንትና ሁለት ዋን ካምፔን የተሰኘው የጤና ፖሊሲ ቀስቃሽ ተቋም በዚህ ሊገባደድ የቀናት እድሜ በቀረው አመት ማብቂያ ላይ ከዓለም ሕዝብ ውስጥ አርባ በመቶውን የምናስከትብበት ምንም አይነት መንገድ የለም ያሉ ሲሆን በተለይም አነስተኛ ገቢ ያላቸው ሀገራት ክትባት አግኝተው ከበለጸጉት ሀገራት እኩል ለመሆን አስርት አመታትን ይፈጃሉ ብለዋል የዋን ካምፔይን አስተዳደር ቶም ሃርት። ወረርሽኙን ሲኙን በዓለም አቀፍ ደረጃ እያሸነፍ ነው አይደለም። ለዚህ ደግሞ ኦሚክሮን ማረጋገጫ ነው። ደልታም የመጀመሪያውም የኮቪድ ቫይረስ ይህንኑ አረጋግጦልን ነበር። የዓለም አቀፍ አመራር ችግር በአገራት መካከል የተቀናጀ አመራር አለመኖርና በመሪዎች ዘንድ ያለው እኔ ልቅደም እኔ ልቅደም አመለካከት ባለፉት ጥቂት ዓመታት የታየ ሲሆን፣ ይህም ወረርሽኙ የሰዎችን ህይወት እየቀማ ይቆያል ማለት ነው። ምን መደረግ እንዳለበት ግልጽ ነው። ብሔራዊ የሆነ ስልት ብቻ ነው የሚያስፈልገው። ታቾሽ ታዲያ የበለጸጉት ሀገራት ክትባት እያከማቹ ነው ሲሉ ይወቅሳሉ። ማክሰኞ ዕለት ፕሬዚዳንት ባይደን ዩናይትድ ስቴትስ የመተንፈሻ ማገዣ መሳሪያዎችን፣ ቬንቲሌተሮችንና ሌሎች አጋዥ መሳሪያዎችን ማጠራቀሟን በተመለከተ የተከላከሉ ሲሆን ለሆስፒታሎች አስፈላጊ ናቸው ብለዋል። በዚህ ሳምንትም አሜሪካውያን የቫይረሱ ስርጭት ስጋት ላይ ያተኮሩ ሲሆን ይህን ተከትሎም ባይደን ዜጎቻቸውን ሊያጽናኑ ጥረዋል። ሁላችንም ይሄ ነገር እንዲያበቃ እንፈልጋለን። ነገር ግን አሁንም እሱ ውስጥ ነን። ይህን የምለው ከልቤ ነው። እንደ ተሰለቻቻችሁም አውቃለሁ። ይሄ ወሳኝ ወቅት ነው። ከበፊቱ የበለጡ መሳሪያዎች አሉን። ዝግጁ ነን። እናልፈዋለን። የዜናና የትንታኔ መጽሔት የሚስተናገድበት ክፍለ ጊዜ ተጠናቀቀ። እያደመጣችሁ ያላችሁት በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭትን ነው። ወደ ሁለተኛው አጋማሽ የመጀመሪያ ዘገባ እናልፋለን። ዴሞክራሲ በተግባር የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ወደ ስልጣን ሲመርጡ አሜሪካ ተመልሳለች የሚል መልእክት አስተላልፈው የነበረ ሲሆን ወታደራዊ ኃይልን እንደ መሳሪያ ይጠቀም የነበረው የዩናይትድ ስቴትስ የውጭ ጉዳይ ፖሊሲም በዲፕሎማሲ እንደሚተካ ቃል ገብተው ነበር። የዋይት ሀውስ ዘጋቢያችን ፓቲሲ ውዲያስኳራ ይህንንና ፕሬዚዳንቱ ላለፈው አንድ አመት የተከተሉትን የውጭ ፖሊሲያቸውን የሚዳስ ዘገባ ልካልናለች። ስመኝ ሸቆየ ታቀርበዋለች። ያለፈው አንድ ዓመት ለዩናይትድ ስቴትስ የውጭ ጉዳይ ፖሊሲ በብዙ ሁነቶች የተሞላ ነበር። በነሐሴ ወር ላይ ዩናይትድ ስቴትስ አፍጋኒስታንን ለቃ የወጣችበት የተመሰቃቀለ ሂደት የፕሬዚዳንት ጆ ባይደን የመጀመሪያ የስልጣን ዓመት በብዙዎች አይን እንደ ትልቅ ውድቀት እንዲታይ አድርጓል። ዊልሰን በተሰኘው ማዕከል ውስጥ የደቡብ እስያን ጉዳይ የሚከታተሉት ማይክል ኩገልማን ከአሜሪካ ድምፅ ጋር በስካይፕ በነበራቸው ቆይታ ዩናይትድ ስቴትስ አፍጋኒስታንን ለቃ የወጣችበት ስርዓት አልባ ሂደት በርካታ ቀውሶችን እንዳስከተለ ይገልጻሉ። ሽብርተኝነት ተባብሷል። በዛ ላይ የታሊባን ስልጣን መቆጣጠር አፍጋኒስታንን ለማዕቀብ የዳረጋት ሲሆን ይህም ወደ ረሃብ የሚያመራ ከፍተኛ የሰብአዊ ቀውስ አስከትሏል። ለዚህ ሁኔታ ምክንያቱ ደግሞ የዩናይትድ ስቴትስ እጅግ ጥድፊያ የተሞላውና ውጥንቅጡ በወጣ አወጣጥ ነው። የዩናይትድ ስቴትስ ከአፍጋኒስታን መውጣት የባይደን አስተዳደር በመካከለኛው ምስራቅ የነበረውን ወታደራዊ ጣልቃ ገብነት ለመቀነስ ያስቀመጠውን ግብ የተከተለ ነበር። ሆኖም በእስራኤልና በፍልስጤን መካከል ያለውን ውጥረት እንዲሁም እንደ አውሮፓያን አቆጣጠር በ2015 ኢራን በኒክለር አጠቃቀሟ ዙሪያ ከዓለም ሀያላን አገራት ጋር ገብታው የነበረውንና ፕሬዚዳንት ትራምፕ በ2018 ጥለው የወጡበትን ስምምነት ጨምሮ ፈተናዎቹ እንዳሉ ቀጥለዋል። የቀድሞው የአሜሪካ ፕሬዚዳንት የዶናልድ ትራምፕን አስተዳደር ተክተው ስልጣን የተረከቡት ጆ ባይደን አሁንም መልእክታቸው አሜሪካ ተመልሳለች የሚል ነው። ከአጋሮቻችንና ጓደኞቻችን ጋር እንቆማለን በጉልበት ግዛትን በመቀየር በኢኮኖሚ በማዳከም ብዝበዛ በማካሄድ ወይም ሐሰተኛ መረጃ በማሰራጨት ደካማ አገራት ላይ ጫና ለማሳደር የሚሞክሩ ጠንካራ መንግሥታትን እንቃወማለን ሆኖም በምንም አይነት መልኩ አዲስ ቀዝቃዛ ጦርነት ወይም በቡድን የተከፋፈለ አለም አንፈልግም ባይደን ይህን ቢሉም እሳቸው የዲሞክራሲና የአምባገነን ስርዓት ትግል ሲሉ በሚጠሩት የመለያ መስመር ማስመራቸው ግን አልቀረም። በዚህ በያዝነው የታኅሳስ ወር ላይ ከመቶ በላይ የሚሆኑ ሀገራትን በድህረ ገጽ ላይ ለተዘጋጀ የዲሞክራሲ ስብሰባ ጋብዘው የነበረ ሲሆን የቻይናውን ፕሬዝዳንት ቺጂንፒንግን እና በተለያዩ አጋጣሚዎች በድህረ ገጽ አማካኝነት አግኝተዋቸው የነበሩትን የራሽያ ፕሬዝዳንት ቭላዲሚር ፑቲንን ግን በስብሰባው ላይ አልጋበዟቸውም። ይህም የአስተዳደራቸውን የውጭ ጉዳይ ፖሊሲ ቁልፍ መልእክት ያስተጋባ እንደነበር በዌልስሌይ ኮሌጅ የፖለቲካ ሳይንስ መምህር የሆኑት ስቴሲ ጋዳርድ ያስረዳሉ። global cooperation around complex issues like the environment and pandemics እንደ የአየር ንብረት ና ወረርሽኝ በመሳሰሉ እጅግ ውስብስብ ጉዳዮች ዙሪያ የሚደረግ ዓለም አቀፍ ትብብር ከቻይና ከራሻም ጋር መተባበርን ይጠይቃል። በሌላ በኩል ደግሞ ዩናይትድ ስቴትስ ዴሞክራሲያዊት ሀገር ናት፣ የምተባበረውም ከዴሞክራሲያዊ ሀገር ብቻ ነው የሚል መርሆም ትከተላለች። በተጨማሪም ዩናይትድ ስቴትስ የአምባገነን ስርዓትን እንደ ዋና ፈተና ነው የምታየው። በወታደራዊ አቋም የዩናይትድ ስቴትስ ዋና ተቀናቃኝ የሆነችው እና በቀጠና ፖለቲካም ተጽዕኖ እያሳደረች ያለችው ቻይና የባይደን የውጭ ጉዳይ ፖሊሲ ቀዳሚ ትኩረት የሚሰጣት ሀገር ብትሆንም፣ ሌላዋ ተቀናቃኝ ሀገር ራሽያ በአስር ሺዎች የሚቆጠሩ ወታደሮቿን ወደ ዩክሬን ድንበር በማስጠጋት ከጨዋታ ውጭ አለመሆኗን እያሳየች ነው። በስትራቴጂክና ዓለም አቀፍ ጥናቶች ማዕከል ሲኤስአይስ የአውሮፓና ራሽያን ጉዳዮች የሚከታተሉት አንድሪው ሎሰን በጉዳዩ ላይ ይህን ይላሉ። ሩሲያ ነው። የራሽያ ጉዳይ መፍትሄ ያገኘ ችግር አይደለም። አሁንም ቢሆን ከዩናይትድ ስቴትስና ከአውሮፓ አገሮች ያፈነገጠ ፍላጎት ያላቅ ትልቅ ተዋናይ ናት። ስለዚህ በሳጥን ውስጥ አርገን የምንተው ጉዳይ አይደለም። የራሽያ ፌዴሬሽን ነገሮችን የመቀጠል ፍላጎት እንዳለው ለዩናይትድ ስቴትስ ለማስታወስ እየሞከረ ነው። ያ ደግሞ ችላ የሚባል ጉዳይ አይደለም። ሌላው በባይደን አስተዳደር ያልተፈታው ጉዳይ የሰሜን ኮሪያ ጉዳይ ነው። የሰሜን ኮሪያው መሪ ኪም ጆንግ ኡን የኒውክሌር መሳሪያ ግንባታቸውን ካላቆሙ በስተቀር የባይደን አስተዳደር ከሀገሪቱ ጋር ስምምነት ላይ ለመድረስ ፈቃደኛ አይደለም። ወደ ተከታዩ ዘገባችንን ውሰዳችሁ። ሳምንታዊው የእሮብ ምሽት ኢትዮጵያውያን በአሜሪካ ዶክተርስ ፎር ኢትዮጵያ ሐኪሞች ለኢትዮጵያ የኢትዮጵያ ውስጥ ጦርነት በጤና አገልግሎት ላይ የፈጠረውን ፈተና ለመቅረፍ ያለመ አዲስ አውታር ነው። አውታሩ ኢትዮጵያ ውስጥና ከኢትዮጵያ ውጭ ያሉ የጤና ባለሙያዎች በቁሳቁስና በሙያ ለችግር የተዳረጉ ዜጎችን ይረዱ ዘንድ የመገናኛ መላ ሆኖ በማገልገል ላይ ይገኛል። የዚህ አውታር መስራች ከሆኑት መካከል አንዷ በህፃንነቷ ወደ ዩናይትድ ስቴትስ የመጣች በአሁኑ ጊዜ በኒውዮርክ ኮርኔል ሆስፒታል የቀዶ ጥገና ባለሙያ የሆነች በካንሰር ህመም ተመራማሪም ናት። ዶክተር ምስክር አባተ ትባላለች። ሀብታሙ ስዩም ስለ አውታሩ የእስካሁኑ እንቅስቃሴና ግብ በስልክ አነጋግሯታል። ይሄ እንቅስቃሴ እኔ ከዶክተር ፍጹም ጥላሁን የኪድኒ ዶክተር ነው፣ ከእሱ ጋር አና ከሰናይት ቢጠው የጤና ወግ የሚሰሩ ከነሱ ጋር አብረን የጀመርነው ነው እና ለሕክምና ወርከርስ አንድነት የሚፈጥር አይነት ለመሆን ከዛ ደግሞ ሁሉም ሰው በጋራ እንዲሰራ የሚያደርግ ሙቭመንት ነው እና ለዛ ዌብሳይት ሰርተን ሁሉም በጋራ እንዲሰራ ተደጋጋሚ ነገር እንዳይኖር የሚያስፈልገው ኢንፎርሜሽን በቀላል እንዲገኝ ብለን በሶስት ኤሪያ ሜዲኮ ሰፋ የሆስፒታል እቃዎች የብር ፈንድሬዝ የሚያደርግ ሰዎች እና ቮለንቲር የሚያደርጉ ሰዎችን አንድ ቦታ ሄደው እሱን ሁሉ እንዲያገኙ አንድ ፕላትፎርም በዌብሳይታችን ይሰራል። ምን ያክል ሰዎች ናቸው በዚህ እንቅስቃሴ ውስጥ የተካተቱት? አሁን እኛ የጀመርነው ይህን እንቅስቃሴ አርብ ነው እና አርብ ለታ ከከፈት ነው በኋላ ከዶክተር ሊያ ታደሰ ሚኒስትሪ ጋር ሚቲንግ ነበረን እና ከዛ በኋላ ላንች አደረግን ኦን ትዊተር ኦን ፌስቡክ፣ ከዛ ብዙ ሰዎች ኦልሬዲ እየተጠቀሙ እየሞሉ ነው እና ዋናው በዌብሳይታችን ብዙ አይነት ስራ መስራት ይችላሉ። እቃ ዶኔት ማድረግ የሚፈልጉ ቤክን ሳይን አፕ፣ ትራንስፖርት ማድረግ የሚችሉ ሰዎች ሳይን አፕ ማድረግ ይችላሉ እና እነሱን ማገናኘት ነው። እና ለትራንስፖርት ራሱ ብዙ ሰዎች ሳይን አፕ አድርገዋል። ትዊተር ላይም ብዙ ሰዎች ሳይን አፕ አድርገዋል እና በቃ ኢንፎርሜሽን በቀላል እንዲገኝ ሰው መርዳት የሚፈልግ ሰው የሚረዳውን እድል በቀላሉ እንዲያገኝ የጀመርነው ስራ ነው። እነዚህ በልግስና የሚገኙ እቃዎች እንዲሁም ደግሞ በበጎ ፈቃደኝነት አገልግሎታቸውን ለመስጠት የሚፈልጉ ሰዎች በየትኛው የኢትዮጵያ አካባቢ ነው አገልግሎት እንዲሰጡ የምትፈልጉት? አሁን ተለያዩ ግሩፖች ነው የምንሰራው ለ ቮለንቲር የሚያደርጉ ሰዎች ይሄ ጌት ፋክት ኢቲ የሚባል ግሩፕ አለ። ከእነሱ አሁን ጎንደር ሆስፒታል ጋር የሆነ ግንኙነት አላቸው አላቸውና ቮለንቲሮች በእነሱ በኩል ሄደው ኦርጋናይዝ አድርገው እዛ እንዲሄዱ እያዘጋጁ ነው። ከዛ በኋላ ደግሞ ኢትዮጵያን መሪኮ አሶሲሽን እና ሚኒስትሪ ኦፍ ሄልት ለቮለንቲር የሚጠይቅ ፎርም አለ እና እሱ ወደዛም እየወሰድናቸው ነው። ከዛ በኋላ ደግሞ ኦርጋናይዝ ሽኖቹ ይሄ ኢንተርናሊ ዲስፕላይስድ ፒፕል ለእነሱም ሕክምና የሚረዳ ኦርጋናይዜሽን እየፈለግን ነው። ሰው መርዳት የሚፈልግ ሰው እዛ እንዲሄድ ብላል። ስለዚህ ትኩረታችሁ ከመኖሪያ ቦታቸው የተፈናቀሉ ሰዎችን በመጀመሪያ መርዳትና እንዲሁም ደግሞ ጦርነት ወይም ግጭት ባለባቸው ቦታዎች የህክምና አገልግሎቶችን ማድረስ መሰለኝ፣ እንደዚያ ነው። ዶክተር ምስክር አዎ። እና እኛ ግን እንደዚህ አይነት ያሉ ግሩፖችን በስነስርዓት አድቮኬት ለማድረግ ነው። እንደዚ ኤግዚስት የሚያደርጉት ግሩፖችን ሰዎች ብዙ ጊዜ አያውቁም። አሁን እኔ እዚህ እያለሁ ቮለንቲር ማድረግ ፈልጌ የት እንደማደርግ በየት በኩል እንደምገባ ምናምን አላውቅም ነበር እና እንደኔ አይነት ላሉ ሰዎች እድሉን በደንብ እንዲያውቁ ለማድረግ ብለን ነው ይሄም ዌብሳይትና ፕላትፎርም የከፈት ነው። እንግዲህ ኢትዮጵያ የራሷ የጤና ስርዓት ያላት ሀገር ናት። በርካታ ሐኪሞች፣ በርካታ ነርሶች በሀገሪቱ ውስጥ አሉ። ለምንድን ነው የእናንተ እንቅስቃሴ አስፈላጊ ሆኖ በተጨማሪነት እናንተን ይመስ የመሰሉ በሌሎች ሀገሮች ውስጥ በስራ ላይ ያሉ ትውልደ ኢትዮጵያውያን በመሰል እንቅስቃሴዎች ውስጥ መሳተፋቸው አስፈላጊ የሆነበት ምክንያቱ ምንድን ነው? ይሄ ለእኛ ብቻ አይደለም፣ ለዳያስፖራ ብቻ አይደለም፣ ኢትዮጵያ ውስጥም ላሉ ነው። ኢትዮጵያ ውስጥ ያሉ ዶክተሮች ብዙ ትዊተር ላይ ያሉ፣ ሶሻል ሚዲያ ያሉ፣ ዌብሳይት አክሰስ ይኖራቸዋል እና እነሱም እንዲያውቁ ለሁሉም የተዘጋጀ ነው። የእኛ ኢምፖርታንሲ በቃ በዚህ ዓለም ውስጥ ነው የሚነገረው። ስለ ኢትዮጵያ የሚባለው ሴት ስለ ኢትዮጵያ ብዙ አይነት ነገር ይባላል እና እኛ አንድነታችንን አሳይተን ሁሉም ኢትዮጵያዊ ራሳችንን የእኛን ወንድሞች የእኛን እህቶች አብረን እናገዛለን። ሁለት ሁላችንም ተባብረን የሚል ሜሴጅ ዓለም እንዲያውቅ ቢያዊ አንድ ላይ ሲሆን በጣም ኢምፖርታንት ነው ብዬ አስባለሁ። በርካታ ወጣት አድማጮቻችንም በመላ ኢትዮጵያ በመላ ዓለም እያዳመጡን ስለሆነ ከእናንተ ስራ ጋር በተገናኘ ወይም በአጠቃላይ የሰብአዊ አገልግሎትን በተመለከተ የምታስተላልፊው መልዕክት ካለ ድሉ ልስጥሽ ዶክተር ምስክር። Yes, thank you. I am Masala Lefony, but I'm inspired Hanyalo. Buso Yesarano, Bizuso Vikaimi Shulutin Hulu Yesaruno, as soon as soon kaio bohalano and both ሁሉም ሰው መርዳት በጣም ስለሚፈልግ መርዳት የሚፈልገው ስለሚፈልገው ሰው ለማቅለል ነው እንጂ ይሄ የተለየ ስራ አይደለም። ኢትዮጵያዊ በመሆኔ ደግሞ በጣም ፕራውድ ነኝ እና መጥፎ እና ከባድ ጊዜ ቢሆንም ግን ከሁሉም የሚሰራው ነገር ሁሉ በጣም ኢንስፓየሪንግ ነው እና በጣም አመሰግናለሁ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ ያመሸሁት ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።